የኢትዮጵያ መንግሥት በመገናኛ ብዙሃን ላይ የሚያካሂደውን ማዋከብ እያባሰ መሄዱን የጠቀሰው ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ መንግሥቱ ያሰራቸውን ጋዜጠኞች በአስቸኳይ እንዲለቅ ዛሬ ጥሪ አሰምቷል። የኢትዮጵያ መንግሥት ባለሥልጣናት ባለፉት ቅርብ ሳምንታት ውስጥ አንድ የጋዜጣ ዋና አዘጋጅና ሁለት የዞን ዘጠኝ የኢንተርኔት ላይ ጸሐፊዎችን ማሰራቸውን አራተኛው ጋዜጠኛ ላለፈው አንድ ሳምንት ያለበት እንደማይታወቅና ቤተሰቡ በፖሊስ ቁጥጥር ስር ሳይሆን እንደማይቀር እየጠቆመ መሆኑን ሲፒጂ አመልክቷል። በመገናኛ ብዙሃን ላይ ከባድ ቁጥጥር እየተደረገ ያለው ብዙዎች ከታሰሩና መንግሥት የአስቸኳይ ጊዜ አዋጅ ከደነገገ በኋላ መሆኑን የዛሬው የጋዜጠኞች ደህንነት ተሟጋጩ ቡድን መግለጫ ይናገራል። የኢትዮጵያ መንግስት የጸጥታ ኃይሎች አዋጁ ከወጣ ወዲህ ከ11 ሺህ በላይ ሰዎችን ማሰራቸውን የአስቸኳይ ጊዜ አዋጁ የአፈጻጽም መርማሪ ቦርድ ሊቀመንበር አቶ ታደሰ ሆርዶፋ በቅርቡ በቴሌቪዥን ቀርቦ መናገራቸውን የሲፒጄ መግለጫ አስታውሷል። መንግሥት የተቃውሞ ሰልፈኞችን ለመግታት እየወሰደ ያለው እርምጃ በሀገሪቱ መረጋጋትን አያመጣም ሲሉ የሲፒጄ የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታል ዛሬ ከኒውዮርክ ጽህፈት ቤታቸው ተናግረዋል። በዞን ዘጠኝ የኢንተርኔት አምደኞች ላይ የሚፈጸመው ተደጋጋሚ ስራትና ፍርድ ቤት ማመላለስ በግልጽ የሚያሳየው ኢትዮጵያ ውስጥ ያሉ የተቀሩትን ነፃ ጋዜጠኞች ለማስፈራራት ነው ሲሉም ኩንታል አስረድተዋል። የኢትዮጵያ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ባለፈው ዓመት ጥቅምት ውስጥ በበታች ፍርድ ቤት የቀረበለትን የዞን ዘጠኝ ጸሐፊዎችን የሚመለከት አቤቱታ ከትናንት በስቲያ ባስቻለው ችሎት እንደገና ማየት ጀምሯል የሽብር ክስ የተመሰረተባቸው ጋዜጠኞች በፍቃዱ ኃይሉ ናትናኤል ፈለቀ አቤል ዋበላና አጥናፍ ብርሃኔ ናቸው